ሶማሊያ ግብጽ በአዲሱ የአፍሪካ ህብረት በአውሶም ተልእኮ ውስጥ ሚና እንዲኖራት ስትጋብዝ ኢትዮጵያ እስከ ታህሳስ ወር ድረስ ከተልእኮ እንድትወጣ በማሳሰቧ የአፍሪካ ህብረት ተግዳሮቶች ተጋርጠውበታል። ኢትዮጵያ ሽግግሩ በአደጋዎች የተሞላ ነው ስትል ያስጠነቀቀች ሲሆን ቀጠናው ያልታወቀ አደጋ ውስጥ ገብቷል ብላለች። በአፍሪካ የሚገኘው የአሜሪካ ጦር አዛዥ ጄኔራል ማይክል ላንግሌይ ዩናይትድ ስቴትስ አሁን የምታደርገውን የሶማሊያን ኃይሎች የመምከርና የመርዳት ተልእኮዋን ትቀጥላለች ብለዋል። በአፍሪካ የሚመራ በአሜሪካ የሚደገፍ ነው ያሉት ላንግሌይ ትግሉ የነሱ ነው ብለዋል። ላንግሌይ ባለፈው ሳምንት ለቪኦኤ በሰጡት ቃለ መጠይቅ በሶማሊያ ያለው ልዩነትና ከአልሸባብ ጋር የሚደረገውን ጦርነት ሳቢያ በአፍሪካ ቀንድ ያለው ቀውስ ምን መልክ እንደሚኖረው ተጠይቀው ነበር። From ይህ ሰራዊት ወደሚያዋጡ አገሮች የሚወርድ ነው። የሚሳተፈው ማን ነው? ሰራዊት የሚያዋጣ አገር የትኛው ነው? ከአትሚስ ወደ አውሶም የሚደረገው ሽግግር በዚህ አመት መጨረሻ ይጀምራል። የአትሚስ አገልግሎት የሚያበቃው እንደ አውሮፓውያን አቆጣጠር ታህሳስ 31 ነው። ከዚያ አውሶም ወዲያውኑ ተግባራዊ ይሆናል ተብሎ ይጠበቃል። ያልታወቀው ነገር የአውሶምን ተዋጽኦ ለመመስረት ወታደሮችን የሚያዋጡ ሀገሮች እነማን ናቸው የሚለው ነው። ይህ እስካሁን አልተጠናቀቀም። ያ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የሶማሊያ መንግስትም ያንን እያደረጉ ነው። እኛ በእነዚያ ውይይቶች ውስጥ የለንበትም። በቅርቡ ግን ይፋ ይሆናል። አትሚስ ሲዋቀር ዋና ይቱና ከግንባር ቀደም ሀገሮች አንዷ ኢትዮጵያ ነች ብዬ ተስፋ አደርጋለሁ። ስለዚህ ያሳሰበኝ ይሄ ነው። ኢትዮጵያ በተለይ በደቡብ ምዕራብ ክልል ለነጻነት እና መረጋጋት ያበረከተችው አስተዋጽኦ ጠቃሚ ነው። ከጥቂት ወራት በፊት ኢትዮጵያና ሶማሊያ ከሌሎች ግንባር ቀደም አገራት ከሆኑት ኬንያና ጅቡቲ ጋር በአልሸባብ ላይ ሁለተኛ ዙር የጋራ ወታደራዊ ዘመቻ ለመጀመር በዝግጅት ላይ ነበሩ። ያ እቅድ አሁን የቀረው በኢትዮጵያና በሶማሊያ መካከል ባለ አለመግባባት የተነሳ ይመስላል። ጄኔራል ላንግሌይ who's going ከውጭ ሆነው ወደ ውስጥ ሲመለከቱ ፕሬዚደንት ሐሰን ሼክ መሐመድ እና የኢትዮጵያ መንግስት በተለይ ብዙ ጊዜ የጥቁር አንበሳ ጦር ተብሎ ለተዋቀረው የተቀናጀ ኃይልን በማቋቋም ሂደት ያሳለፏቸው አንዳንድ ግጭቶች አሉ። ስለዚህ ልዩነታቸው ስለዚህ ልዩነቶቻቸውን ፈተው ወደ ኃይል መቀላቀል ይችሉ እንደሆነ ጊዜ ነግረናል። ምክንያቱም አብረው ሲሰሩ አልሸባብን በማጽዳት ረገድ በጣም በጣም ውጤታማ ይሆናሉ። ጄኔራል ላንግሌይ የአሜሪካ ኃይሎች በማስወጣትና ኃይሎችን ለማስገባት በሚደረገው የሽግግር ሂደት የጸጥታ ጥበቃን ለማሟላት በመሞከር እንደማይሳተፉ ገልጸዋል። ያ አይደለም። እኛ እዛ ያለነው ነው። ለዛ አይደለም። እኔ የምለው እኛ ያለማቋረጥ በዛ የተገኘ ነው። ፕሬዝዳንት ሐሰን መሐመድ ሰራዊታቸውን እንዲገነቡ ለመርዳትና ለመደገፍ ነው። የተለያዩ እርከን ያላቸውን ኃይሎች በመገንባት ሂደት ውስጥ እያለፉ ነው። እኛ አንድ ብርጌድ አለን። ሌሎች ሀገሮችም ብርጌድ እያሰለጠኑ ነው። ስለዚህ ይህ ሰራዊታቸውን መዋቅራዊና ስልጡን የማድረግ አንዱ አካል ነው። ወታደራዊ ዘመቻ እንዴት ነው የሚካሄደው? የእሱ ባለቤት እሳቸው ናቸው። ይህ ፕሬዝደንት ባይደን ባስቀመጡልን የብሔራዊ ደህንነት ስትራቴጂ መሠረት በአፍሪካ ካለን ተነሳሽነትና በአገሪቱ ካለን አቀራረብ ጋር የሚሄድ ነው። የአፍሪካ አጋሮቻችን ጋር ያለን መርህ አፍሪካ ምርና ዩናይትድ ስቴትስ አስቻይነት ነው ስለዚህ እኛ አስቻይነት ማለት ሰራዊታችን መሬት ላይ ይሰማራሉ ማለት አይደለም። እኛ እዛ ያለ ነው ለማማከርና ለድጋፍ ነው። ስልጠናቸውን ለማገዝ ነው። ውጊያው ግን የነሱ ነው። ፕሬዚዳንት መሐመድ ሁልጊዜ ይህ የእኛ ትግል፣ የእኛ ውጊያ ነው ስለረዱን እና ስላስቻሉን እናመሰግናለን ይላሉ። ጀነራሉ አክለውም የሶማሊያው ፕሬዝደንት መሬት ላይ የሚሰማሩ የአሜሪካ ኃይሎችን አልጠየቁም ብለዋል። የሶማሊያን ኃይል ማፍራትና ከአልሸባብ ነጻ በወጡ አካባቢዎች የሚካሄደውን የድህረ ነጻነትና የመረጋጋት ስራዎችን ለማየት ሶማሊያን በየሶስት ወሩ እንደሚጎበኙም ጀነራሉ ገልጸዋል። አልሸባብ አካባቢውን እንደገና ለመቆጣጠር ስለሚሞክር ሶማሊያ ጠንካራ ኃይል ያስፈልጋታል ብለዋል። አልሸባብ በሶማሊያ ማዕከላዊ ክልሎች ጥፋት ካደረሰ በኋላ ጁባ ሸለቆ ውስጥ መሽጎ ራሱን እንደገና እያደ እየተደራጀ ነው ብለዋል። ቡድኑ ልዩነቶችን ለመጠቀምና እንደ መመልመያ ዘዴም ሊጠቀምባቸው አጋጣሚዎችን እየፈለገ ነው ሲሉም ጀነራሉ ተናግረዋል። ላንግሌይ በሶማሊያ ፑንትላንድ ግዛት ውስጥ የእስላማዊ መንግስት ታጣቂዎች እድገት ያሳስበኛል ብለዋል። በሶማሊያ ያለው የእስላማዊ መንግስት አራማጁ ወይም አይኤስ ቁጥር መጨመርና የውጭ ተዋጊዎችም ቁጥር በአካባቢው ሊያድግ እንደሚችል የሶማሊያ ባለሙያዎች ትንታኔ አረጋግጧል። እድገቱ ምን ያህል እንደሆነ የተጠየቁት ላንግሌይ ሲመልሱ አዎ፣ በስተዋል ካለፈው ዓመት ጀምሮ አድገዋል። ምናልባትም ሁለት እጥፍ ጨምረዋል። ቁጥሮችን መናገር አልፈልግም፣ ግን ባለፈው ዓመት ከነበረው የበለጠ ሊሆን ይችላል። የአይሲስ ተዋጊዎች ቁጥር ከዚህ ቀደም ከ100 እስከ 400 የሚደርሱ እንደነበሩ ተዘግቧል። አንድ ባለሙያ ግን ቁጥራቸው በዚህ ዓመት ከፍ ማለቱን ይከራከራሉ። አንዳንድ የደህንነት ባለሙያዎች የቡድኑን ቁጥር ከ500 እስከ 600 ታጣቂዎች እንደሆነ ይገምታሉ። ይህ አሃዝ እስካሁን በአካባቢው የሶማሌ ባለስልጣናት አልተረጋገጠም። አዲስ የመጡት አብዛኞቹ ከመካከለኛው ምስራቅና ከሰሜን አፍሪካ የመጡ ናቸው ተብሏል። ኢትዮጵያውያንም በቡድኑ ውስጥ ከፍተኛ ቁጥር እንደሚኖራቸው ይታመናል። የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አቶ ነቢዩ ተድላ በቅርቡ ለቪኦኤ እንደተናገሩት የኢትዮጵያ ዜጎች በአልሸባብና በአይኤስ የመመልመላቸው ጉዳይ በአሁኑ ጊዜ በኢትዮጵያ መንግስት ዘንድ እንደ ትልቅ ችግር የሚታይ አይደለም። ነቢዩ አያይዘውም በአሸባሪው ቡድን የሚደርሰውን ፈጣን የጸጥታ ስጋት ለመቅረፍ ኢትዮጵያ የምታደርገውን ጥንቃቄ የተሞላበት ክትትል፣ መረጃ የማሰባሰብና ከክልላዊ አጋሮች ጋር የምታሳየውን የትብብር ጥረቶች እንዲሁም የአፍሪካ ሕብረት ተልእኮ አካል ሆኖ በሶማሊያ የሚገኙ የኢትዮጵያ ወታደሮች አሸባሪ ቡድኑ ተጽዕኖውን ለማስፋትና ከድንበር ባሻገር የሚያደርገውን የምልመላ ጥረቶችን በማክሸፍ የተጫወቱትን ሚና በመጥቀስ አመስግነዋል።